ዶክተር ጌታቸው መታፈሪያ በሞርጋን ስቴት ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር፣ ሰሞኑን ኢትዮጵያ ኤንድ ዩኤስ ሪሌሽንስ ኦን ሮኪ ፓርትስ በሚል የጻፉትን መጣጥፍ ለሕትመት አብቅተዋል። ቀደም ሲልም ኢትዮጵያ ኤንድ ዩናይትድ ስቴትስ ሂስትሪ ዲፕሎማሲ ኤንድ አናሊሲስ የሚል ጸሐፍ ጽፈው አንባቢያን አቀርበዋል። በተለይ አሁን በኢትዮጵያና በዩናይትድ ስቴትስ መካከል ያለው ግንኙነት ከየት ተነስቶ የት ደርሷል ማለት ይቻላል። አሁን ያለበት ሁኔታ የዚህ አይነት አወዛጋቢ ሁኔታ ላይ የተደረሰው ወይም የሻከረ ግንኙነት ላይ የደረሰው እንደምን ነው? ሁለቱ አገራት ግንኙነት የጀመረው ከአድዋ ጦርነት በኋላ ይህቺ ኢትዮጵያ የብዙዎቹን አገሮች ቀልብ ሳቤ ስለሆነ የአጼ ምኒልክም ሚና በዛ በዛ ምክንያት የተነሳ በመጀመሪያ ጊዜ እንደአሁኑ ዲፕሎማሲ የሚባል አምባሳደሮች ሳይሆኑ የሚለዋወጡት በዛን ጊዜ በዝቅተኛ ሁኔታ ነበረ የተገናኙት። ይሄውም በኢኮኖሚና በኢኮኖሚ ትስስርና ወዳጅነት ተብሎ ነው የተጀመረው። እያደገ እያደገ መጥቶ ያው እንግዲህ ኤምባሲ እስከ መክፈት አምባሳደር እስከ መለዋወጥ ድረስ ደረሱ። ከአጼ ምኒልክ ጊዜ እንግዲህ አሁን መቶ አስራ ስምንት ዓመቱ ነው ከዛ ጊዜ ጀምሮ ነው። በሁለቱ አገሮች መካከል የነበረው ግንኙነት የተቋረጠው ሁለት ጊዜ ነበረ። አንደኛው ጣሊያን ኢትዮጵያን በወረረች ጊዜ ኢትዮጵያን ስለያዘች እንግዲህ፣ ለአምስት ዓመትም ቢሆን በዛን ጊዜ አሜሪካኖች እንደ ሌሎቹ እንደ እንግሊዞቹም ባሴዎቻቸው ቸውን ቆ የሚባለው በቆንስላዎቻቸውን ዘግተው ኢትዮጵያ መወክለ ነኝ በማለት የፋሽስቱ አስተዳደር በዛ ላይ ተስፈጠረ ነበረ። አውሮፓኖቹም እንግዲህ ከሁለተኛው ዓለም ጦርነት በፊት እንግዲህ መባሻው ላይ ነው ፋሽስቶቹን ለማስቀየም ብለው የኢትዮጵያንም ደጭዳ በግ አሳልፈው ሰጡ። አጼ ኃይለ ስላሴ በዛን ጊዜ መሳሪያን እንግዛ ቢሉ እንኳን ታሪያ እንዳይገዙ ጥቅባት አደረጉባቸው። ያውም ወደ አሜሪካ ሀገር መጥቼ የአሜሪካን ሕዝብ ላነጋግር ብለው እንግሊዝ ሀገር በነበሩበት ጊዜ በተለይም የአፍሪካ የኢትዮጵያ ወዳጆች የሆኑ ጥቁር አሜሪካዎችን ላነጋግር ብለው ቢጠይቁ ቪዛም የተከለከሉበት ጊዜ ነበረ። ግን ለንደን ከባት ከሚባለው ከተማ እንግሊዝ ውስጥ እዛ ሆነው ያኑ ያጼ ኃይለ ስላሴ የአሜሪካን ሕዝብ በሬዲዮ ያነጋግሩ ነበረ ደግሞ ሊግ ኦፍ ኔሽን በተባሉ ላይ ያደረጉት ንግግር ሁሉ በጣም ትንግርታዊ የሆነ እና ዛሬ እኛንን ድሀዎቹ፣ ሀገር ነገ እናንተ ትሆናላቸው የሚለው ሁሉ እንደ መተንበይ ተቆጥሮ በዛ በዛ ምክንያት ያ ግንኙነት ነበረ። ግንኙነቱ እንግዲህ ተቋርጦ ነበር በዛን ጊዜ ሁለተኛ እንግዲህ ተቋረጠ የሚባለው ተቋረጠ፣ እንኳ ሙሉ በሙሉ ተቋረጠ ሳይሆን ወደ ታች ወረደ፣ ቀዘቀዘ የሚባለው በደርግ ጊዜ ነበረ። ደርግ መንግስት የአሜሪካ መንግስት ሰብአዊ መብትን ጥሳቸዋል በማለት በዚያን ጊዜ ደግሞ ሰብአዊ ጥሰት የፈጸመ ሀገር እርዳታ አገኝም በሚል እንደ ኒካራጓ ያሉ እንደ ቺሌ ያሉ እንደ አሜሪካ ያሉትን ከእነሱ ጋር ችግር ተፈጠረ ኢትዮጵያም ደግሞ በደር ጊዜ የአሜሪካንን ታላላቅ የኤምባሲ ሰዎች አባረረች አሜሪካም ደግሞ እንደዚሁ አጸፋውን አደረገች በዚያን ጊዜ የቀዘቀዘ ጊዜ ነበረ ማለት ነው ሌላው እንግዲህ መታየት ያለበት በሁለት አገሮች መካከል ያለው ግንኙነት ጊዜ ቀጥ ባለ መንገድ መስመር ይጓዛል ማለት አይደለም። አባጣ ጎባጣ ሁኔታዎች አሉ። ለስለስ፣ ጠበቅ የሚልበት ጊዜ ይኖራል። በኢትዮጵያ ብቻ ሳይሆን በአሜሪካኖችና በእንግሊዞች መካከል፣ በፈረንሳዮቹ መካከል አልፎ አልፎ ቁርሾ ይገኛል። ዋናው ሁላቸውም አገራዊ ልዑላዊ ነቶችን ለማስከበርና ሀገራቸውን ጥቅም ናሽናል ኢንትረስት የሚባለው ለማስከበር ነው። ሁላቸውም ደፋ ቀና የሚሉ የሁለቱ አገሮች ለምሳሌ ኢትዮጵያ እና የአሜሪካ ናሽናል ኢንትረስት የሚሉት አንድ ላይ ከመጣ አንድ ላይ ይሰራሉ። ደግሞ አልጣጣም ካለ ያለ መስማማት ይፈጠራል። ውሎ አድሮ ግን በዲፕሎማሲ ይፈታል ነገሩ እና በዛ ሁኔታ ነው ያለው። እንግዲህ ለማጠቃለል ያህል አሁን የኢትዮጵያና የአሜሪካ ሁኔታ ሮኪ ፓርት እንዲያው ስክል ያልሆነ መንገድ ላይ አባጣ ጎባጣ የሆነ መንገድ ላይ ነው ያለው ግንኙነታቸው ያልኩትም። ቀጥሎ የአሜሪካ መንግስት ደርግን በመጥላት ከደርግ ጋር ቅራኔ ስለገባ ወያኔዎቹን ደግፎ በብዙ ነገር በሚሊተሪም፣ በሴኪሪቲም፣ በዲፕሎማሲም እየረዱ እርግጥ እነሱም ተዋግተዋል። አጉም ለማለት አይ ግን ያም ሆነ ይህ ወደ አዲስ አበባ የለንደን ኮንፍራንስን ተፈጠረ። በዛ ላይ ኢትዮጵያ ኢትዮጵያ የሚሉ በኢድሀቅ ያሉ ነበሩ። እነሱ እነሱ ሳይሳት ቀርተው ተገንጣዮች ብቻ ተንጥንጥ ብለው ያው አዲስ አበባን ለማዳን ተብሎ ቆን አዲስ አበባን እናድን ብለው ወያኖቹ እንዲገቡ ተደረገ። ያው እነ ተስፋዬ ዲንቃም ወደ ውጭ ያው ለስብሰባ ተገኝተው እዚህ ውጭ ሀገር ቀሩ። ኮሎኔል መንግስቱም እንግዲህ በዚህም በዛም ተብለው ከሀገር እንዲወጡ ተደርጎ ተመሻሽቶላቸው ወደ ዚምባብዌ እንዲሄዱ ተደረገ። ያ ሁሉ ታሪካዊ ሁኔታና ኢትዮጵያኖች ያስታውሱታል። አሁን ደግሞ ወያኔ እንደዛ አድርገው አንከባክበው ረተው ብዙ ለሀያ ስምንት ዓመታት ሰብአዊ መብቶቹን ሲገፉ፣ እስረኞቹን ሲያንገላቱ፣ ሰብእናቸውን ሲነኩ ያ ሁሉ እያወቁ አያውቁም ማለት እያውቁ በዲያስፖራ ያሉትንም ኢትዮጵያኖች ክረምት ሆነ በበጋው የሮ እየጮሁ ሀገር የተበላሸ ነው ኝሶች እየጎዱ ነው ሲባል፣ አይ ግድ የለም እነዚህ ጓደኞቹም አፍርቶ ስለነበረ እነዛ እነዛ እንደማይሆን አድርገው ወያኔ በመጨረሻ ህዝብ ትግል ተወገደ እና አሁን እንደገና ያ ጥቅማቸው የሚያስጠብቅ ስለነበረ ከኢትዮጵያ መንግስት ጋር ወይም ደግሞ በጋዊ መንገድ በተመ መንግስት ላይ ተጽዕኖ ማምጣት ጀመሩ። ይህ ሁኔታ እንግዲህ አባጣ ጎባጣ የሆነ ግንኙነት በዛ ሁኔታ ይታያል። እንግዲህ ከመጀመሪያው እስካሁኑ ያሉትን ሁኔታዎቹን፣ ቅፋቶቹን ሁሉ ያስረዳሁ ይመስለኛል። ቅደም እንዳነሱት በሁለት ሀገሮች መካከል ያሉ ግንኙነቶች ሁልጊዜም ከናልባ ሆነው አይሄዱም። ብሔራዊ ጥቅሞቻቸው ሲጠበቁና እንደዚሁም ደግሞ በዛ ላይ ወቅታ ሲገጥም ግንኙነቶችም እንደዚሁ አባጣ ጎባጣ የሆነ መንገድ እንደሚገጥማቸው አንስተዋል። የዩናይትድ ስቴትስ ኢትዮጵያ ውስጥ ወይም በዚህ በአፍሪካ ቀንድ ኢትዮጵያንም አክሎ ያላት ብሔራዊ ጥቅሞች ምንድን ነው? የአንድ ሀገር ብሔራዊ ጥቅም ሲባልስ የሚገለጸው እንዴት ነው? ኢትዮጵያስ ከአሜሪካ ጋር በሚኖራት ግንኙነት ምን አይነት ብሔራዊ ጥቅሞችን ነው የምታስከብረው? ምን ትሩፋቶች አሉ? ከአሜሪካ እና በኢትዮጵያ ግንኙነት ብሔራዊ ጥቅም የሚባለው እሱ እንግዲህ ብዙ ትችት ያለበት ነው። የማን ነው ብሔራዊ ጥቅም የሚባል ነገር አለ? በአንድ ሀገር ውስጥ የገዢው ክፍል ነው ወይም የብዙሀኑ ነው የሚባልም ጥያቄ ይነሳል። ሌላው ደግሞ ይሄ ብሔራዊ ጥቅም የሚባለው አንዳንዴ እንደ አገዛዙ፣ እንደ አድሚኒስትሬሽኑ፣ እንደ አመራሩ ሁኔታ ሊለያይ ይችላል። ለአንዱ ብሔራዊ ጥቅም የሚባል ሌላው ይሄን ያው ትኩረት ላይ ሰጠው ይችላል። ግን መሰረታዊ የሆኑ መሰረታዊ የሆኑ ብሔራዊ ጥያቄዎች የሚባሉ አሉ። የነጻነት ጉዳይ የህልውና ጉዳይ አልቃ ለመግባት እነዚህ እነዚህ መሰረታዊ ጥያቄዎች ናቸው። የትኛውን መንግስት ቢመጣና ቢሄድም እነዚህ ይቀጥላሉ። ኢትዮጵያ እንግዲህ የአሜሪካንን ብሔራዊ ጥቅም ታስጠብቃለች ብለው የሚያምኑበት ሁኔታ ነበረ። አሁንም ቢሆን እንዲያው ቅድም እንደተነሳው አባጣ ጎባጣ አሁን እንጂ ሂደቱ። አሁንም ኢትዮጵያ እንደምታስፈልጋት ያውቃሉ። ነገር ግን ቁንጮው ላይ ማን ይሁን ጥያቄው። የእኛን እንደ አሽከር የሚሆነ ሰው የምንፈልገው ወይ ነጻነቱን? በነጻነት የሚጓዘውን አይፈልጉም። ናሽናሊዝም የሚባለው ናሽናሊዝም ነገርን ከፍ ከፍ ማድረግ ለነሱ የበጀ ነው፣ ጥሩ ነው። ለሌላው ግን ይሄኛል አይዋጥላቸውም እና እንግዲህ አሜሪካ በኢትዮጵያ ላይ ያላት ጥቅም ኢንትረስት ናሽናል ኢንትረስት የሚባለው ያው እንግዲህ መቶ አስራ ስምንት አመት የነበረው ሂደት እንዲቀጥል ነው የምትፈልገው። ሌላ ደግሞ የቆነ የኢትዮጵያ የጂኦ ፖለቲካ አቀማመጧ እዚህ በቀይ ባህር አካባቢ፣ በዛ ባሻገር ደግሞ ያለው የየመን ሁኔታ፣ እንደዚሁም ደግሞ ለፍ ብሎ ደግሞ ወደላይ ሲኬድ ከእስራኤል ጋር ያላት ግንኙነት እነዚህ እነዚህ ሁሉ የኢትዮጵያ ጥቅም የአሜሪካን ጥቅም ያስፋፋልና ብለው ያምናሉ። በዛ ላይ ደግሞ ኢትዮጵያ ስድስት የአፍሪካ ሀገሮችን የተዋሰነች ስለሆነ የዚች አገር ኃይለኛ ሆኖ ወይም ደግሞ ልክል አስራ መኖሩ ራሱ በኢትዮጵያ በኩልም ደግሞ ሌሎቹንም እናስተባብራል የሚል ማነው፣ መብታችን እናስጠብቃለን፣ ኢንትረስታችን እናስጠብቃለን የሚል ነገር አለ። ሌላ የኢትዮጵያ ሕዝብ ቁጥር ቀላል አይደለም፣ በመቶ አስር በላይ የሆነ ይህ ትልቅ ለአሜሪካ የገበያ መስክ ነው የሚሆን ነው ህዝቡ እና ያ ነገር በጣም ያጓጓቸዋል። ከኢኮኖሚ በኩል ከሚሊተሪ ብቻ ሳይሆን ከኢኮኖሚ በኩልም። ሌላው ኢትዮጵያ እንደ ብዙ አገሮች አይደለችም፣ ነጻ አገር ነች። ነጻ ስንል ለምሳሌ ብዙዎቹ የአፍሪካ አገሮች በቋንቋ ተለያይተዋል። የራሳቸው ቋንቋ እንዲሞት እንዲዳከም አድርገው እንግሊዝን የፈረንሳይን ቋንቋዎች እንደራሳቸው ተቀብሏቸዋል። እነዛ ፍራንኮፎን አፍሪ አንግሎፎን፣ ሉሶፎን፣ የፖርቱጋሎቹ ቅኝ ግዛቶች እና ኢትዮጵያ ከዛ ሁሉ ነፃ የሆነች ነች። ከኋላ በኩል አጣቅኞስ የሚያስገባ የሚጫናት በቋንቋም በባህልም ሌላ ጋር የተሳሰረች አገር አይደለችም እና ያ አሜሪካንን ች አገር ከአሜሪካ ጎን ከሆነች በሁሉም በኩል በኢኮኖሚውም በፖለቲካውም በሚሊተሪ ስትራቴጂ በሁሉም ነገር እኛን ትረዳናለች የሚል አመኔት አላቸው። ያ እንግዲህ የአሜሪካንን ጥቅም ሊያራምድ ይችላል። በመጨረሻ ኢትዮጵያን የሚወዱ የሚያከብሩ ታሪኳንም ሁለመናውን የሚያከብሩ ሀገሮች አሉ። አፍሪካኖች በብዛት አሉ። አፍሪካን አሜሪካኖች አሉ። የካሪቢያን ተወላጆች አሉ። እነኚህ ሁሉ ኢትዮጵያ አንዳንዶቹ ኢትዮጵያ አገር አይደለችም ሀይማኖት ነች ብለው የሚቀበሉ አሉ። ራስ ተፈሪያን የተባሉት እነዚያ እነዚያ ሁሉ የኢትዮጵያ የአሜሪካንን እይታ ይስባል። በመጨረሻ በአሜሪካ ፖለቲካ በኢኮኖሚውም ቀላል የማይባል ተጽዕኖ ፈጣሪና ተጽዕኖ ያላቸው ኢትዮጵያኖች እና ትውልደ ኢትዮጵያኖች ብቅ ብቅል እና ያ ያ ነገር የአሜሪካንን ናሽናል ኢንትረስት ያስጠብቅልናል በማለት